የባልደ ራስ ለእውነተኛ ዲሞክራሲ አመራር አባላት አቶ እስክንድር ነጋ፣ አቶ ስንታዩ ቸኮል እና ወይዘሮ ቀለብ ስዩም አቃቢ ሕግ በቅድሚያ ምርመራ ያቀረባቸውን ምስክሮች አንሰማም ብለው ጠበቆቻቸውን አሰናበቱ ሲል መለስታቸው አማሀ ከአዲስ አበባ ዘግቧል። ዝርዝሩ በጥሎ ይቀርባል። የባልደራስ ለእውነተኛ እውነተኛ ዲሞክራሲ አመራር አባላት አቶ እስክንድር ነጋ፣ አቶ ስንታየው ችኮልና ወይዘሮ ቀለብ ስዩም አቃቤ ሕግ በቅድሚያ ምርመራ ያቀረባቸውን ምስክሮች አንሰማም ብለው ጠበቆቻቸውን አሰናበቱ። ተጠርጣሪዎቹ ቀደም ሲል በነበረው ቀጠሮ በቅድሚያ ምርመራ ስለ ምስክሮች አቀራረብና የምስክሮች ደህንነት አጠባበቅ በተመለከቱ አዋጆች ያቀረቡትን ተቃውሞ ፍርድ ቤቱ አልተቀበለውም። ፍርድ ቤቱ ሲያትት በተቃራኒው አቃቤ ሕግ ያቀረበው ጥያቄ በህጉ መሰረት ስለሆነ እንዲሁም የቅድሚያ ምርመራ ዋና ዓላማው ማስረጃ ለሚመለከታቸው የላይ ፍርድ ቤቶች ማቆየት መሆኑን አብራርተዋል። ስለዚህም አቃቤ ሕግ ሶስት ምስክሮች ከመጋረጃ ጀርባ፣ አራት ምስክሮች ደግሞ በዝግ ችሎት እንዲያቀርብ ያመለከተውን ፍርድ ቤቱ መቀበሉን ገልጾ አቃቤ ሕግ ያሉትን ምስክሮች እንዲያሰማ ትእዛዝ ሰጥቷል። ይሁንና ተጠርጣሪዎቹ ተቃውሞ እንዳላቸው አስታውቀው ሲፈቀድላቸው ተቃውሟቸውን ግልጽ አድርገዋል። አቶ እስክንድር ነጋ ሌሎችን በመወከል እንደተናገሩት የተጠረጠሩበት ድርጊት የዘር ማጥፋት ወደሚመስል ወንጀል ያዘነበለ ስለሆነ ይህ ደግሞ በዓለም አቀፍ ሕጎች ጭምር በግልጽ ችሎት መታየት እንዳለበት የተደነገገ ነው ብለዋል። ይሁንና ይህ ፍርድ ቤት ከዚህ በተቃራኒ ብይን ስለሰጠ ይህን ችሎት አንከታተልም፣ ጠበቆቻችንንም ከዛሬ ጀምሮ አሰናብተናል ሲሉ ተናግረዋል። ፍርድ ቤቱ የተጠርጣሪ ጠበቆችንም አስተያየት ጠይቋል። ጠበቆቹም የደንበኞቻቸውን ፈቃድ እንደሚፈጽሙ ገልጸው የመሰናበቱን ጉዳይ መቀበላቸውን አሳውቀዋል። በመጨረሻ ፍርድ ቤቱ መንግስት ለተጠርጣሪዎቹ ተከላካይ ጠበቃ እንዲያቆም ትዕዛዝ ሰጥቶ ለነገ ነሐሴ 8 ቀን 2012 ዓ ም ተለዋጅ ቀጠሮ ይዘዋል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ